የኢትዮጵያ የሰላም ሚኒስትር በሐዋሳ ከተማ በነበረው የክልሉ ወጣቶች የሰላምና አገር ግንባታ ኮንፈረንስ ላይ ልዩነቶችንና ብዙሃንነትን ስለማናስተናግድ ሰላማችንን እያጣን ነው ማለታቸው ተገለጠ። የደቡብ ኢትዮጵያ ሕዝብ ዲሞክራሲያዊ ንቅናቄ የሕዝብን ጥቅም የሚያስከብርበት ቁመና ላይ ይደርሳል እንጂ እንደሚባለው አይፈርስም ብለዋል። ድርጅቱ የአደረጃጀትና የማንነት ጥያቄዎችን ህዝቦች ተወያይተው ስለ ራሳቸው እንዲወስኑ ያመቻቻል እንጂ ያለ ህዝብ ፍላጎት ውሳኔ እንደማያስተላልፍም ተናግረዋል። የክልሉ ርዕሰ መስተዳድር በበኩላቸው በክልሉ ዘላቂ ሰላም ለማረጋገጥ የዲሞክራሲያዊ ባህል ማሳደግና ፍትሃዊ ተጠቃሚነትን ማረጋገጥ ያስፈልጋል ብለዋል። ዮናታን ዘብዴዎስ ዘገባ አልኳል። ከክልሉ የተለያዩ አካባቢዎች የተውጣጡ ወጣቶች በሰላምና አገር ግንባታ ሂደት ዙሪያ በሐዋሳ ከተማ መክረዋል። በዚህ ጉባኤም ወጣቶች አገሪቱንና ክልሉን የተመለከቱ ውይይት በቡድንና በውል አድርገዋል። የውይይቱ ማጠንጠኛም በሰላምና በአገር ግንባታ ሂደት ውስጥ የወጣቶች ሚና ምንድነው? የሚል ነበር። ከውይይቱ በኋላም ወጣቶች በማጠቃለያ መርሃ ግብሩ ላይ በቡድን የተወያዩባቸውን ጉዳዮች ሪፖርት በጽሁፍ አቅርበዋል። በሪፖርታቸውም የተለያዩ ጥያቄዎችንም ለሰላም ሚኒስትር ለወይዘሮ ሙፈሪያት ካሚልና ለክልሉ ርዕሰ መስተዳደር ለአቶ ሚሊዮን ማቶስ አቅርበዋል። የክልሉ ርዕሰ መስተዳደር አቶ ሚሊዮን ማቶስ በክልሉ ዘላቂ ሰላም ለማረጋገጥ ሲባል እኩል ተጠቃሚነት ይረጋገጣል ብለዋል። የምንፈልገው ሰላም በራሱ የሚረጋገጥ አይደለም። በዴሞክራሲያችን ላይ ማሸነፍ ነው። በልማት ፍጥነታችንና በልማት ፍታዊ ፍጭታችን ጥገኛ መሆኑ ስለማይቀር ሰላማችን፣ ከዚህ አንፃር በሰላማችን ያለውን ፋይዳ በሚገባ በመገንዘብ ልማታችንን በተደረጃ ማጎልበት የሚገባ ነው። ይሄ ወጣቱን በብቃት በማሳተፍ ጭምር ሊፈጸም የሚችል ነው። ብዙ ጊዜ ይህን በምናነሳበት ጊዜ የትኛውን አስተሳሰብና ጥያቄ ሰላማዊ በሆነ መልኩ በሰለጠነ መልኩ የመነሳት መብትን ደግሞ ማክበር ይገባናል ማለት ነው። ጥያቄዎችን በማፈን አስተሳሰቦችን በማፈን የትም መድረስ እንደማንችል የባለፈው ጉዟችን አረጋግጠዋል። ድሄደን አገራዊ ለውጡን አልተቀበለውም ለተባለው ጥያቄውም ለውጥ ራሱ ምንድን ነው ስሉ ጥያቄን በጥያቄ መልሷል። የአርማና የስም ለውጥ እንጂ የፕሮግራም ለውጥ ያደረገ የእያድግ ድርጅት የለም ነው ያሉትም አገራዊ ለውጡን በመመልከት ስራከር ይችላል። በድፍኑ ለውጥ የሚባል ነገር ብቻ ነው። ስለዚህ ይህንም በውስጡ አገራዊ ለውጡ ከሀገሪቱ ሕዝቦች ፍላጎት አንጻር ለውጥ እምጣት አለበት ያለ በድርጅት ደረጃ ማቋም ይዞ በቴሌቪዥን ቀርቦ የሰጡት መግለጫ ዜጎች በከተማ ውስጥ በነጻነት እንዳይንቀሳቀሱ አድርገዋል በማለት ለተነሰላቸው ማሳብም አቶ ሚሊዮን ይህንም ብለዋል። በግልጽ ለማንሳት የሚፈልገው የሰጠውት መግለጫ በነፃነት መንቀሳቀስን የሚያግድ ነው የሚል ሀሳብ ድርጅቱ የወሰናቸውን የያዛቸውን በድርጅቱ ጉባኤ ላይ የተያዙ አቋሞችን ነው ለማብራራት የሞከርኩት። የፌዴሪክ የሰላም ሚኒስትር ወይዘሮ መፈሪያት ካሚል ሐዋሳ ከተማ በነበረው በዚህ የክልሉ ወጣቶች የሰላምና የአገር ግንባታ ኮንፈረንስ ላይ በሰላም ጉዳይ ዙሪያ ከወጣቶች ጋር መነጋገር ያስፈለገበትን ዓላማ ገልጸዋል። ወጣትነት ውስጥ ያለውን ጉልበት አላግባብ ለመጠቀም በሚያደርገው ጥረት የመጨረሻ ተጎጂው ወጣት ነው። በአግባቡ ደግሞ የሚደረግ ጥረት የመጀመሪያ ተጠቃሚ የሚያደርገው ወጣቱ ነው። ማረጋገጥ የምንፈልገው የመጀመሪያውን እንጂ የመጨረሻውን አይደለም። ወይዘሮ መፈሪያት በዚህ ወቅት ተፈጥሮን ስለምንረብሽ ሰላማችን አ ያቃጥላል። ያሉትም ተፈጥሮ ብሎ የገለጹት የሰዎችን የአፈጣጠር ልዩነትና ብዝሃነትን ያካትታል። ስለዚህ ማሉ የሰላም ሚኒስትሯ ስለዚህ መኮነን ያለበት ብዝሃነትን አለማስተናገድ እንጂ ብዝሃነት አይደለም። ምድር ወይም ዓለም ልሙጥ ትሁን ቢባል ሁሉም ሰው መልኩ ጥቁር፣ ሁሉም ሰው መልኩ ቀይ፣ የሁሉ ሰው ድምፅ በጣም ወፍራም ቢሆን መደማመጥ ይቻላል አይቻልም? እያንዳንዱ ነገር የራሱ ኮንትራስት አለ። እነዚህ አለ ምክንያት የሆኑ አይደሉም። አንድ አይነት ወጥ የሚባል ብሔረሰብ እንዳይኖር በመሃል ምን አለ ጎሳ ጎሳ አይደለም። ችግሩ ጎሰኝነት ሲኖር ነው ችግር የሚሆነው። እኔ አንድ ማሟያ ነኝ ብሎ ከማሰብ ይልቅ ከኔ ወዲያ ለአሳር ማለት ሲጀምር ነው ችግር የሚሆነ ሰላም ከሁሉም ግለሰቦች የሚጠበቅ እንደሆነ ተናግረው አካላዊና መዋቅራዊ ግጭቶች መኖራቸውን ገልጸው ለይትን ማስቆም አለብን ብለዋል። አስተዳደራዊ ጉዳዮችን በተመለከተም ሕዝቡ ራሱ እንዲወስን ማድረግ አለብን ነው ያሉትም። የመንግስት ኃላፊነትም ጉዳዮችን ለሕዝብ ማቅረብ ብቻ እንደሆነ ገልጿል። ወይዘሮ ሙፈሪያት ሁላችንም የተመዘዝነው ከሉሲ ነው፣ ማናችንም ከማናችን መለያየት አይቻልም ሲሉም ተደምጧል። ፍሬያችን እንጂ ዘራችን አንድ ነው ብሏል። አንዳችን ያለ አንዳችን አናምርም። አንዳችን ያለ አንዳችን ሙሉ አይደለንም። አንዳችንም አንዳችን ውስጥ ነው ያለ ነው ማ ማንም ፈልቅቆ አውጥቶ ይችላል። የወጣቶችን ተጠቃሚነት በተመለከተ ለተነሳው ጥያቄም ያለውን ክፍተት ፈትሽን እናስተካክላለን በማለት ተናግሯል። የሰላም ሚኒስትር ፍቅር ያስቀድም እንጂ የካሮትና ስቲክ ታክቲክ ማለው ያሉት የሰላም ሚኒስትሯ ግን ፍቅር አሻፈረኝ ላለው የግብር አይነትን የማስከበሩን ተግባር አጠናክረን እንቀጥላለን ነው ያሉትም ቅድሚያ ለመቻቻ ቅድሚያ አሻፈረ የሚል ሲኖር ደግሞ ፖሊሱም ሌላ ሌላው ከሰብ ስለሆነ ግድ ይላል። ማለት ታጥቀው ጥቃት የሚያደርሱ አካላትን መንግስት ያጸዳ መሆኑን ተናግረው ይቀጥላልን ብሏል። ምንም በህዝብ የሚደረግ ድርድር የለንም። አሁንም ማወቅ ያለባቸው አንዳንድ ቦታ ጊዜ የወሰደበት የራሱ ምክንያት ስላለው ነው። ጉዳት የደህንነታ ፈንታ መፍረስ ነው ተብሎ የተነሳው ጥያቄ በድመትና በመንታ ወላድ እናት መስለው መልሰዋል። ወይዘሮ መፈያት ድመት ዘጠኝ ነፍስ አላት ይባላል። ታውቃለህ? አንዱ ሞተ ሲባል አንዱ ይቀጥላል። አንዱ ሞተ ሲባል አንዱ ይቀጥላል። አትሞትም ድመት ቶሎሎ አትሞትም። የተፈጥሮ ቀኗ ደርሶ ካልሆነ በቀር ከደብድባ ተጠጥቃ ነፍሷ አልወጣም። ደሄንም በዘጠነኛው ነፍስ አገግሞ እንደገና የህዝቦችን ጥቅም ሊያስጠብቅ በሚችል ቁመና ላይ ይሆናል እንጂ ሌላ አይፈርስ። አሁን ያለንበትን ጊዜ ግን የምንረዳው እንደ የመንታ እናት ነው። ሁሉም ህጻናት በአንድ ጊዜ ነው የሚጠይቋትን የሚጠይቁት።